የኦሮሞ ነጻነት ግንባር ተዋጊዎችን ለመቀበል ወደ ጉጂ የተጓዙት አባገዳዎችና ሽማግሌዎች ከሁሉም ወገኖች ጋር በመነጋገር ለአቀባበል ስርዓቱ ዝግጅት ማጠናቀቃቸው ተገልጿል። በዞኑ የሚገኙት የኦሮሞ ነጻነት ግንባር ተዋጊዎችም በስምምነቱ መሰረት በአባገዳዎች እየተመሩ ወደ ካምፕ ይገባሉ ተብሏል። ሙክታር ጀማል ዘገባሉ። ወደ ጉጂ ዞን ያቀናው የአባ ገዳዎችና ሽማግሌዎች የእርቅ ኮሚቴ ስራዎችን እያከናወነ ለአቀባበል ሂደቱ ሁሉንም ነገር እያመቻቸና ዝግጁ መሆኑን ገልጿል። በኮሚቴው የጉጂ ልዑካን መሪው አቶ ኃይሌ ገብሬ ለአሜሪካ ድምፅ እንደተናገሩት የኦሮሞ ነጻነት ግንባር ተዋጊዎች በሰላም ወደ ሕዝባቸው እንዲቀላቀሉ ሁኔታዎች ሁሉም መመቻቸታቸውንም ተናግረዋል። ትልቁ ዝግጅታችን ለሐሙስ ነው። ሐሙስ ዕለት ትልቅ የዚህ አካባቢ ኦነግ ሰራዊት ወጣ አቀባበል ይደረጋል ብለን የመጨረሻ ሐሙስ ዕለት ነው የሚሆነው። ጦሩ አለበት እና ልጆች ያሉበትን ቦታ መስመሮቹ ይከፈታሉ። ለዚህ ይሄ ለነሱም ደህንነት ለሰራዊቱም ደህንነት ስለሚሆን ሁለቱም ይህንን ማክበር አለባቸው። ከሁሉም በላይ ደግሞ የኦሮሞ ነጻነት ግንባር ሰራዊት በሚንቀሳቀስበት ጊዜ አካባቢው ላይ የሚያያቸው የሰራዊቶች ቢኖሩ ወንድሞቹ ናቸው። ያንን የአባገዳ ምልክት ሲያሳዩ ሰራዊቱ ያውቃል። መሳሪያም ቢይዙም ማንኛውም አይነት መሳሪያ ቢይዙ እንደማይተኩሱ ስለሚያውቁ እንሱም አይተኩስባቸውም እና ሰራዊቱም ይሄ አውቆ በማክበር እንዲያሳልፋቸው ጥሪ አደርጋለሁ። ከማህበረሰቡና አባገዳዎች ጋር ሰፊ ውይይት ካለፉት ሁለት ሶስት ቀናት እየተደረገ መሆኑን የተነገረ ሲሆን የጉጂ አባገዳዎችም ጉባኤ በመቀመጥ የኦሮሞ ነጻነት ግንባር ተዋጊዎች በሰላም ገብተው ስለ ሰላም ሀገር እንዲገነባም ጥሪ አቅርበዋል። የጉጂ አባገዳ ሚደጋ ኒቴም አባገዳዎች ያስተላለፉትን አዋጅ፣ ተዋጊዎቹንም ለመቀበል ያለውን ዝግጅት ተናግረዋል። የወሰነውን አዋጅ ማንኛ ሰው እንዳትነኩ የኢትዮጵያ ወይ

በሰላም የሚገባውን የኦሮሞ ነጻነት ግንባር ተዋጊዎች ለመቀበል በጉጂ ዞን ሻኪሶ ላይ ሰፊ ዝግጅት እየተደረገ መሆኑም ከኮሚቴው በኩል ለአሜሪካ ድምፅ ተነግሯል። ይህንንም ለማሳካት የተለያዩ ኮሚቴዎች የተዋቀሩ ሲሆን የጤና ኮሚቴ፣ የአቀባበል ሂደት ኮሚቴና የፋይናንስ ኮሚቴ መዋቀራቸውንም የሻኪሶ ከተማና አካባቢዋ ነዋሪዎችም ይህንን ዝግጅት ተቀላቅለው የበኩላቸውን እያደረጉ መሆኑ የሻኪሶ ከተማ ነዋሪ አቶ ባሊ ገልቹ ለአሜሪካ ድምፅ ተናግረዋል። የአገራችን በኦሮሞ ባህል ሰንጋዎችን አዘጋጅተን የአለባበስ ስርዓቶችንም በትክክል አካባቢን ህብረተሰብ የሚገልጽና ኦሮሞን ባህል የሚያንጸባረቅ የአባገዳዎችን እና የታጣቂዎችንም ክብርን በተጠበቀ በተዋረደ መልክ ሳይሆን በተከበረ መልክ እነዚህን የታጠቁ ኃይሎችን ለመቀበል ተዘጋጅተን እየጠበቅነን አለ። እስከ ሐሙስ ዕለት የኦሮሞ ነፃነት ግንባር ተዋጊዎች ወደየቅርብ የወረዳ መዋቅር እየቀረቡ እየተመዘገቡ ተጥቃቸውን ለአባ ገዳዎች አሳልፈው እንደሚሰጡ በተቀመጠው መርሃ ግብር መሰረት የኢትዮጵያ መከላከያ ኃይል ሰራዊት መንገዱን ከፍቶ ለአቀባበል ስነ ስርዓቱ ሁኔታውን እንዲያመቻች መመሪያ መተላለፉን ተከትሎ እስካሁን ያለውን ሂደትና አሰራርን በተመለከተ የጠየኳቸው የኢትዮጵያ መከላከያ ሰራዊት ምክትል ኢታማ ጆርሹም ጀነራል ብርሃኑ ጁላ ሰፊ ስራዎች እየተሰሩና መከላከያው ዝግጁ መሆኑንም ተናግረዋል። የሰራዊቱ እንቅስቃሴ እንዲቆም አድርገናል በያለበት ቦታ እንዲቀመጥ እንዳይሰማራ አድርገናል። እብን የሚገቡ ሰዎች መተላለፊያቸው በእኛ ሰራዊት ያለበትም ከሆነ መንገድ ሁሉ ልቀቁላቸው ብለናል። ለሽማግሌዎቹ ደብዳቤ ሰጥተናል። ስለዚህ አሁን እኛ መግባታቸውን ነው እየጠበቅን ያለነው። ለአሜሪካ ድምፅ ሙክታር ጀማል ነኝ፣ ጉጂ ሻኪሶ